ቮይስ አፍ አሜሪካ ከፍተኛ የኬንያ ምርጫ ኮሚሽን ባለስልጣን ግድያን ጨምሮ ሰሞኑን በዚያች ሀገር የተከሰቱ ጉዳዮች ፍርሃት ጋር ጠዋል ሲል ከመጪው ሳምንት ምርጫ በፊት እልባት ሊደረግባቸው እንደሚገባ አምነስቲ ኢንተርናሽናል ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅት አስታውቋል። ኪም ሌዊስ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። ክሪስ ማሶንዶ የኬንያ የነጻው የምርጫና የድንበሮች ኮሚሽን በኤሌክትሮኒክስ ማለትም በኮምፒውተር የሚሰጥ የምርጫ ድምፅ ጉዳዮች ዋና ኃላፊ ነበሩ። እንደጠፉ ቤተሰባቸው የአገሪቱን ፖሊስ ባሳወቀ በሶስተኛው ቀን ነው ሰቆቃ ተፈጽሞባቸው ተገለው የተገኙት። ከዚህ ሌላ ከፍተኛ የኬንያ ባለስልጣናትና ፖለቲከኞች በርካታ ዛቻዎችን በማሰማት የሕዝቡን የመናገርና መረጃ የማግኘት መብት እንደሚረግጡ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ አማሯል። አብዱላሂ ሀላኪ በምስራቅ አፍሪቃ የአምነስቲ ኢንተርናሽናል የምርመራ ቡድን አባል ናቸው። ግድያው በእውነቱ ህዝቡን ያስደነገጠ ይመስለኛል። በተለይም ይህ ሰላማዊ ምርጫ ይሆናል ብለው የገመቱ ሰዎችን አስደንግጧል። ምክንያቱም የምርጫ ባለሥልጣኑ ልክ ምርጫው አንድ ሳምንት ሲቀረው በኮምፒውተር የሚካሄደው የድምፅ አሰጣጥ በትክክል ይሠራ እንደው ፍተሻ ማድረግ በጀመሩበት ቀን ነውና የተገደሉት። ምርጫው ሰላማዊ እንደማይሆን በሕዝቡ ዘንድ ስጋት ፈጥሯል። ፖሊሶች በክሪስማሰንዶ ግድያ ሦስት ተጠርጣሪዎችን ቁጥጥር ስር እንዳዋሉ የኬንያ ጋዜጦች ዘግበዋል። የኬንያ መንግስት ባለስልጣናት በተለይም የሀገሪቱ ማስታወቂያ ሚኒስቴር የአገሪቱ መገናኛ ብዙሃን የምርጫውን ውጤት ለሕዝብ እንዳያበስሩ እያስጠነቀቁ ነው ብሏል። አምነስቲ የአምነስቲ ኢንተርናሽናል የምስራቅ አፍሪካ ተመራማሪ አብዱላሂ ሀሌኪ መገናኛ ብዙሃን ስለ ምርጫው መዘገብ ይችላሉ፣ ነገር ግን የምርጫውን አሸናፊ መናገር አይችሉም የኃላፊነት የምርጫ ኮሚሽኑ ብቻ ነው ብሎ ማለት ለህዝብ መረጃ የመስጠት መብትን የሚረግጥ ነው ብለዋል።